ፎረን ሰርቪስ ኢንስቲትዩት ግርማዊ ጃንሆይን ለመገናኘት እና እጅ ለመንሳት በእናንተው በኩል ሊዘጋጅ ይቻላል። ቃል መግባት ለዚህ ቃል ልገባለሁት አልችልም። ፕሮቶኮል፣ ግቢ ሚኒስቴር፣ መጀመሪያ የፕሮቶኮል ክፍል ከግቢ ሚኒስቴር ጋር እንዲነጋገርና በነገሩ እንዲስማሙበት ያስፈልጋል። ከዚያ በኋላ አስፈላጊ ሆኖ ቢገኝ ቀጠሮ ይደረግላቸዋል። ይህንን ለመነጋገር ወደ ግቢ ሚኒስቴር መሄድ ያስፈልገኛል? የለም፣ እርስዎ ወደ ግቢ ሚኒስቴር መሄድ አያስፈልገዎትም። ነገሩ የመስሪያ ቤት ጉዳይ ስለሆነ አሁን የፕሮቶኮል ሹሙን ጠርቼ እንነጋገርበታለን። ክቡርነቶ በጉዳዩ አሁን ተነጋግሮበት መልሱን ወዲያው ሊያስታውቀኝ ይችላል። ችኮላ ይህ በችኮላ የሚሆን ነገር አይደለም። በዝርዝር መጀመሪያ ከፕሮቶኮል ሹሙ ጋር ተነጋግረን የቃል ስምምነት ካደረግን በኋላ ማመልከቻ ጽፈን ጉዳዩን በዝርዝር ለግቢ ሚኒስትር ማስረዳት አለብን። ማፋጠን ብዙ ጊዜ የሚፈጅ ከሆነ ነገሩን ለማፋጠን ምን ማድረግ ያስፈልጋል? ስነ ስርዓት ግርማዊነት፣ ብዙ ጊዜ አይፈጅም። ዳሩ ግን ደንበኛውን የቢሮ ስነ ስርዓት መከተል ስለሚያስፈልግ የግቢ ሚኒስትሩ ራሳቸው ጉዳዩን ለግርማዊነታቸው አቅርበው መልስ መጠባበቅ ያስፈልጋቸዋል። በስንት ቀኖች ውስጥ እርሳቸው መልስ ማግኘት ይችላሉ? ምናልባት ሁለት ወይም ሶስት ቀን ይፈጅ ይሆናል። ትእዛዝ ግን ትእዛዙ ከግቢ እንደ መጣልን ወዲያው እናስታውቀዎታለን። በዚህ ሳምንት ውስጥ ከእርሶ ዘንድ መልስ ልጠባበቃ አሰማ ማሰማት ያሰማል። አዎን፣ እናሰማወታለን። ይበሉ። ጤና ይስጥልኝ። እግዚአብሔር ይስጥልኝ። ጤና ይስጥልኝ።